ለዋጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞስ ጋሩ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክቡራን አድማጮች እንደምን አመሻችሁ። በያላችሁበት ስፍራ ሆናችሁ ሰላምታችንን ተቀብላችሁ ለሰላምታችን ማጸፌታውን እንደምትመልሱ እኔ ባለሙሉ ተስፋ ነኝ። እንግዲህ የራዲዮ ጉዳይ ሆነና እናንተ የእኛን ድምፅ እየሰማችሁ እኛ ደግሞ የእናንተን ድምፅ መልሰን የማንሰማ ሆኖ ነው እንጂ በእውነት እንደ ምናመሽ አበበ ካንተ ጋርስ የሚያገለግሉ እንደነጋሻ ለማየው ያሉቱ እንደ ምንድናቸው ሳትሉኝ እንደማትቀሩ እኔ ባለሙሉ ተስፋ ነኝ። እግዚአብሔር ይባርካቸው። እግዚአብሔር ሁላችንንም ባለንበት ስፍራ በሰላም ውስጥ ጠብቆን ተንከባክቦን፣ እነሆ ምሕረቱን ማስፍቶልን ለዚህች ምሽት በቃን። እንደ እኔና እንደ እናንተ እየታደለ ማነው ወዳጆቼ? በእውነት ምሕረት የበዛለት እንደ እኔና እንደ እናንተ የታደ ለማንም የለም። እግዚአብሔር ይመስገን። አቤት ምሕረት የበሳለት እንደኒ ያለ አቤት ጸጋ የበሳለት ደኔ ያለው ደኔ ያለው እያመሰገነ እንዲህ ስላደረክለት ሌላ ምን ቃላለው? ሌላ ምን ቃላለው? ሁሌ በለቤ እኔ የምመኝው

ምረት የበሳለት እንደኔ ያለው አቤት ያለ ወዳጆቼ እውነት ዛሬ የምንኮራበት ዛሬ የምንመጻደቅበት አለኝ የምንለው በጌታ ፊትም እግዚአብሔር ሆይ፣ እኔ እንዲህ አይነት ሰው ነኝ ብለን የምንዳፈርበትና የምንኮራበት ነገር ምን አለ? እግዚአብሔር ይክበር ይመስገን። ኩራታችን፣ ብቃታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ነው። በእውነት እግዚአብሔር በእያንዳንዲቱ ደቂቃና ሴኮንድ ምሕረቱን እባ ያሰፋልን ምሕረቱን እባ ያበዛልን ዛሬ የት እንደነበርን ዛሬም ደግሞ የት ስፍራ ተጥለን እንገኝ እንደነበረ እስቲ ዞር ብለን ወይም ቆም ብለን እናስብ። እግዚአብሔር ግን በምሕረቱ ውስጥ አሰበን። ለዘላለም ስሙ እየተመሰገነ ይሁን። አዎ፣ ዳንኤል በዚህ ዝማሬ ስላገለገለን እግዚአብሔር ቀሪውን የሕይወቱን ዘመንና አገልግሎቱን ይባርክ እያልን ወደ ዕለቱ ጸሎታችን እናልፋለን። እግዚአብሔር አባታችንና አምላካችን ሆይ ታድለናል። ያንተ በመሆናችን በጌታ በኢየሱስ ክርስቶስ በአንድ ልጅ ስለመረጥከን፣ ስለ ተመለከትከን በእውነት እጅግ አድርገን እናመሰግናለን። ጌታ ሆይ ዕለት ዕለት ደግሞ ስለምታደርግልን ምሕረትህና ጥበቃ ክብር ለስሜ ይሁን እንላለን። ባሪያዎችህ ልባችንን በፊት እናፈሳለን፣ ምስጋናን እናቀርብላለን፣ እንሰዋልሃለን። ጌታ ሆይ ለዘላለም ክብር ክብር፣ ለታላቁ ስም ይሁን። ጌታ ሆይ በዚህችም ምሽት በእኛ መካከል ሁን። ማወቅ የሚገባንን፣ መማር የሚገባንን፣ መረዳት የሚገባንን የቃልህን እውነት ደግሞ አብረሃልን፣ አስተማሪውንም መንፈስ ቅዱስ በመካከላችን አድርገ ተናገርን። ስለ ያውና ስለ ዘላለማዊ ስም ስትል ስማን። አሜን። ወገኖቼ በዚህን ሰዓት ብዙ ሰዎች በጨለማ ውስጥ ሆነው የሚሰሩት ስንት ደባ አለ። የሰውን ነፍስ ለማጥፋት በዚህን ሰዓት የሚተጋ አለ። ሰክሮ ደግሞ በመንገድ ወድቆ የተኛ ሊኖርም ይችላል። ይህኔ ደግሞ ብርሌ ጨብጦ በመጠጥ ቤት የሚዳክርና ወዲያ ወዲህ የሚል አለ። ይህኔ በዘፈን ቤት ሰውነቱን፣ ሕይወቱን ለማስደሰት ሲል ደፋ ቀና ወዝወዝ ነቅነቅ እያደረገ ሰበቅም እያደረገ አዎ፣ የዚህችን ምሽት ደስታ የሚካፈል ሊኖር ይችላል። ደስታው ግን ለዚህች ምሽት እንጂ ለነገ ጠዋት አይሆንም። ለተነጎድያማ አይሆነውም። እውነቴን ነው የምላችሁ። የማያልፈውን ደስታ፣ ዘላለማዊውን ደስታ ግን ኢየሱስ ክርስቶስ ሰጠን። ምን አለን? ለእኔና ለእናንተ ሰላሜን እሰጣችኋለሁ አለን። ተመልከቱ። በሃምሳ ብር ትገዛላችሁ አልተባልንም። በመቶ አልተባልንም። መቶ ሃምሳ አልተባልንም። ሺህ ብር አልተባልንም። ኮርማ በሬ አልተባልንም። ወይፈን አልተባልንም። ሰላሜን እሰጣችኋለሁ ተብለናል። ይህንን ሰላም በእውነት ጨብጠናል ይዘናልን? በቤታችን፣ በልባችን በእውነት ነክሷአልን? ወዳጆቼ ኢየሱስ ሰላሙን ካበዛልን የሚቀማን ማንም የለም። ባለፈው ምሽት ክፍለ ጊዜ ጥናታችን እነሆ ጌታ እግዚአብሔር ከምዕራፍ 14 ወደ ምዕራፍ 15 ደግሞ ተሸጋግረን እንድንመለከት ቃሉን ረድቶናል። ኢየሱስ ጻፈዎችንና ፈሪሳውያንን ስለማውገዙ በዚያ ክፍል ውስጥ በስፋት ተመልክተናል። ዛሬ ደግሞ ቀጠላ አድርገን በጌታ መንፈስ ቅዱስ አስተማሪነት ኢየሱስ የከናናዊቷን ልጅ ስለ መፈወሱ የሚያወሳውን ክፍል ከቁጥር ሃያ አንድ እንመለከታለን እና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ማቴዎስ ምዕራፍ 15 ቁጥር 21ን ተመልከቱ። ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና አገር ሄደ ይላል። ጌታ ኢየሱስ ሕዝቦችን ለማገልገል ለመጀመሪያ ጊዜ ከእስራኤል ምድር ወጣ። ይህ የሚያስገርም ነገር ነው። ምክንያቱም እርሱ ወደ እስራኤል የመጣው እንደ አይሁድ ንጉሥ ነበርና። ደቀ መዛሙርቱን ሲልካቸው ከእስራኤል ድንበር እንዳይወጡ አዟቸው ነበር። እርሱ ግን በእስራኤል ሕዝብ ተቃውሞ ደረሰበት። የሃይማኖት መሪዎችም ይጣሉት ነበረ። ከዚህም የተነሳ ኢየሱስ የእስራኤልን ድንበሮች አልፎ በመሄድ አንድ ሌላ ታላቅ መርህ ሰጠ። እርሱም እንዲህ የሚል ነው። እናንተ ደካሞች ሸክማችሁ እየከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚል ነበረ ከቁጥር 22 እስከ ሀያ ሦስት ያለውን ደሞ ተመልከቱ። እነሆም ከናናዊ ሴት ከዚህ አገር ወጥታ ጌታ ሆይ የዳዊት ልጅ ማረኝ ልጄን ጋኔን ክፉኛ ይዟታል ብላ ጮኸች። እርሱ ግን አንዳች አልመለሰላትም። ደቀ መዛሙርቱም ቀርበው በኋላችን ትጮዋለችና አሰናብታት እያሉ ለመኑት ይላል። ከናናውያን የተደባለቁ ሕዝቦች ሲሆኑ እውነተኛ አሕዛብ ናቸው። ስለዚህ ሴት ዝርያ የግሪክ ሴትና ትውልዷም ሲሮፊኒቃዊት መሆኑ በማርቆስ ምዕራፍ ሰባት ቁጥር 26 ተገልጾ እናገኛለን። ስለዚህ ሴት ትውልድ ማርቆስ ምዕራፍ 7 ቁጥር 26ን በኋላ ተመልከቱ። ኢየሱስን የዳዊት ልጅ ብላ ለመጥራት መብት አልነበራትም። እርሱም አንዳችስ እንኳ አልመለሰላትም ነበረ። ደቀ መዛሙርቱም ከኋላችን ትጮኋለችና አሰናብታት ብሎ ጌታን ተናገሩት። በመጠኑም ቢሆን ጩኸቷ ሳይረብሻቸውና ግራሳ አጋባቸው አልቀረም ነበረ። እርሱም መልሶ ይላል ቁጥር 24 ላይ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ ይላል። ይህ ምላሽ የሚያበሳጭ ከባድ ምላሽ ይመስላል። ነገር ግን በጊዜው እውነት ነበረ። ኢየሱስ የትንቢቶች ፍጻሜ የሆነ ዘንድ የእስራኤል ንጉሥ ሆኖ ወደ ሕዝቡ መጥቶ ነበረ። ይህችን አሕዛብ ሴት ይህንን እንድትረዳ ነበር ሊያስገድዳት የፈለገው። ጌታ ኢየሱስ የአይሁድ ንጉሥ ሆኖ ነበር የመጣው። ይህ መጀመሪያ ሊረጋገጥ የተገባው እውነት ነው። በመስቀል ላይ በተሰቀለ ጊዜም ይኸው እውነት በመስቀሉ ላይ ተጽፎ ነበረ። ጽሑፉም የናዝሬቱ ኢየሱስ የአይሁድ ንጉሥ የሚል ነበረ። ከናናዊቷ ሴት ግን እንዲህ አለች። እርሷ ግን መጥታ ጌታ ሆይ እርዳኝ እያለች ሰገደችለት ይላል ቁጥር 25። የዳዊት ልጅ ሆይ ማረኝ እያለች ስትለምነው ከእስራኤል ቤት ከጠፉት በጎች በቀር አልተላኩም ብሎ መልሶላት ነበር። እርሷ አሕዛብ እንደ መሆኗ ጌታን የዳዊት ልጅ ብላ ለመጥራት አትችልም ነበረ። ልብ በሉ ወገኖቼ፣ ይህቺ ሴት ጌታ ኢየሱስ ክርስቶስን የዳዊት ልጅ ብላ ለመጥራት አትችልም ነበር። ነገር ግን ወደ ፊቱ መጥታ ጌታ ሆይ በማለት ሰገደችለት፣ እንዲረዳትም ጠየቀችው። ቀጥለን እንደምንመለከተው ከጌታ ዘንድ የምትፈልገውን እርዳታ ስታገኝ እናያታለን። ቁጥር ሃያ ስድስትን አለፍ በሉና ተመልከቱ እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣላ አይገባም አለ ይላል። ይህም አነጋገር ከባድ ነው። በተለይ አሕዛብ የሆነውን የሚያስቀይምና እንድንሸሽ የሚያደርገን ንግግር ነው። ጀርባችንን አዙረን እንደዚህ ልትናገረን አትችልም እባክህ እንድንል ያደርገን ይሆናል። እስቲ ቀጥለን ቁጥር ሀያ ሰባትን እናንብብ። እርሷም አዎን ጌታ ሆይ፣ ቡችሎችም እኮ ከጌቶቻቸው ማድ የወደቀውን ፍርፋሪ ይበላሉ አለች ይላል የዚህችን ሴት እምነትና መልስ ተመልከቱ ወገኖቼ። ጌታ ኢየሱስ ስለ አንድ ምስኪን ድሃ ሰው፣ እርሱም ከአንድ ሀብታም ፍርፋሪ እየተጣለለት ይኖር እንደነበርና ውሾችም መጥተው ቁስሉን ይልሱ እንደነበር የተናገረውን ምሳሌ ታስታውሳላቸው። እስራኤላውያን አሕዛብን ለመጥቀስ ሲፈልጉ ውሻ የሚለውን ቃል ይጠቀማሉ። ይህቺ ሴት ግን እንደዚያ መጠራቷ እንኳን ግድ አላላትም፤ ምክንያቱም በጌታ በኢየሱስ ክርስቶስ አምናለችና። ቁጥር 28 በዚያን ጊዜ ኢየሱስ መልሶ፣ አንቺ ሴት እምነትሽ ታላቅ ነው፣ እንደ ወደድሽ ይሁንልሽ አላት። ልጇም ከዚያች ሰዓት ጀምሮ ዳነች ይላል። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ በዚህች አሕዛብ ሴት እምነት በጣም ተደነቀ። አስቀድሞ እናንተ ደካሞች፣ ሸክማችሁ የከበደ ሁሉ ወደ እኔኑ እኔም አሳርፋችኋለሁ ብሎ ጌታ ኢየሱስ ክርስቶስ መስክሮ ተናግሮም ነበረ ይህንንም ለከነአናዊቷ ሴታ አደረገላት። መልሷ ታላቅ እምነቷን የሚያንጸባርቅ ነበርና ጌታ ኢየሱስም ለጥያቄዋ ፈጥኖ መልስ ሰጣት። እግዚአብሔር ይክበር ይመስገን። በቁጥር 29ና 30 ኢየሱስ መፈወሱን ስለ መቀጠሉ እንመለከታለን። ጌታ ኢየሱስ የፈወሳቸው እጅግ በጣም ብዙ ሰዎች እንደነበሩ ልብ በሉ። የተፈወሱት ሰዎች የህመማቸው አይነት የተወሰነ አልነበርም። እጅግ በጣም ብዙ ሰዎች ከተለያዩ አያሌ ደዌዎች ተፈውሰዋል። ጌታ ኢየሱስ የፈውስን ታምራት ማድረጉን ማንም አይክደውም። ይህን በተመለከተ ማቴዎስ ምዕራፍ 15 ቁጥር 31ን ልብ ይሏል። በቁጥር 32 ላይ ደግሞ ጌታ ኢየሱስ አራት ሺህ ሰዎችን ስለ መመገቡ የሚያወሳውን ክፍል እንመለከታለን። ይህ ታምራት ጌታ ኢየሱስ አምስት ሺህ ሰዎችን ከመገበበት ታምራት ጋር ይመሳሰላል። ጌታ ኢየሱስ ለሰዎች ያለውን ርህራይ እዚህ ላይ ልብ ልንለውና ልናጤነው የሚገባን ጉዳይ ነው። ደቀ መዛሙርቱም ይህን ያክል ህዝብ የሚያጠግብ ይህን ያክል እንጀራ በምድረ በዳ ከወዴት እናገኛለን አሉት ይላል። በዚህ ክፍል ያለውን መልእክት ልብን በል ወገኖቼ። ተአምሩ ድጋሚ እየተደረገ ይመስላል። ማቴዎስ ብዙ ልዩነት የማይታይበትን ተአምር ደግሞ ለምን እንደ ጻፈው ያስገርመን ይሆናል። ነገር ግን ልዩነቱ መሲህነቱን ደቀ መዛሙርቱ ከልብ አለማመናቸው ላይ ነው። ይህ ታምር ቀስ በቀስ ደቀ መዛሙርቱን ስለ ጌታ እንዲማሩ እያደረጋቸው ነው። ተረዳችሁ አይደለም? ምክንያቱም ከአሁን ቀደም አምስት ሺህ ሰዎችን እንደ መገበ ሁሉ የአይን ምስክሮች ናቸው እነዚህ ሰዎች ማ ደቀ መዛሙርቱ። ልብ በሉ፣ ጌታ ኢየሱስ ክርስቶስ ቀደም ብሎ አምስት ሺህ ወንዶችን ያለ ሴቶችና ያለ ሕፃናት ማለት ነው። አምስት ሺህ ወንዶችን መመገቡን ደቀ መዛሙርቱ አይተው ነበረ። ልባቸው ግን የቱን ያክል እንደ ጠጠራየና እግዚአብሔር ደግሞ እንደገና ሌላ ታምራትን እነሆ አደረገ። አዎ እነዚህ ደቀ መዛሙርት ከዚህ ቀደማ አምስት ሺህ ሰዎችን እንደ መገበ የአይን ምስክሮች ነበሩ። ነገር ግን አሁንም መልሰው ያለማመን ጥያቄ ይጠይቃሉ በዚህ ምድረ በዳ ለዚህ ሁሉ ሕዝብ የሚሆን ምግብ ከየት እናገኛለን? በማለት ደግሞ ደጋግሞ ይጠይቃሉ። ይህ ያለማመናቸው ምልክት ነው። ከቁጥር 34 እስከ ቁጥር 36 ያለውን ተመልከቱ። ኢየሱስም ስንት እንጀራ አላችሁ አላቸው። እነርሱም ሰባት፣ ጥቂትም ትንሽ ዓሣ አሉት ሕዝቡም በምድር ላይ እንዲቀመጡ አዘዘ። ሰባቱንም እንጀራ ዓሣውንም ይዞ አመሰገነ፣ ቈርሶም ለደቀ መዛሙርቱ ሰጠ፣ ደቀ መዛሙርቱም ለሕዝቡ ይላል በዚህ ክፍል ጌታ እንደገና ብዙ ሰዎችን ስለ መመገቡ እንመለከታለን። ከዚህ ታምራት ወይም መገለጥ ደቀ መዛሙርቱ ያገኙት ትምህርት የለም። አለማመናቸው የክርስቶስን መሲህነት የተጠራጠሩ አስመስሏቸዋል። ወገኖቼ አለማመን ከባድ ኀጢአት ነው። በሮሜ ምዕራፍ 14 ቁጥር 23 እንዲህ የሚል ቃል እናገኛለን። በእምነት ያልሆነ ሁሉ ኀጢአት ነው ይላል። በብራውያን ምዕራፍ ዐሥራ ሁለት ቁጥር አንድ ሸክምን ሁሉ ቶሎም የሚከበንን ኀጢአት እናስወግድ ይላል። እንዲህ የሚል ማስጠንቀቂያ ለእኔና ለእናንተ ተሰጥቶናል። ሸክሙ ምንድን ነው? ሸክሙ አለማመን ነው። አለማመን ደግሞ ኀጢአት ነው። እኔ በበኩሌ እንዲህ ዐይነቱን ኀጢአት እንዲወገድልኝ እጸልያለሁ። የበለጠ እታመንበት ዘንድ እንዲበዛልኝም እመኛለሁ። ሰዎች ይታመኑበት ዘንድ ይገባዋልና ከቁጥር 37 እስከ 38 ያለውን ተመልከቱ። ሁሉም በሉና ጠገቡ፣ የተረፈውንም ቁርስራሽ ሰባት ቅርጫት ሙሉ አነሱ። የበሉትም ከሴቶችና ከልጆች በቀር አራት ሺህ ወንዶች ነበሩ ይላል። ምንም እንኳን አራት ሺህ ሰዎች ተመገቡ ተብሎ ቢጻፍም ከእነርሱ ጋር ሴቶችና ሕፃናት እንደነበሩ ማስታወስ መቻል አለብን። አሁንም ከእያንዳንዱ ወንድ ጋር አንድ ሴትና አንድ ልጅ ብንመድብ ጠቅላላ የተመገቡት ሰዎች ብዛት ወደ አሥራ ሁለት ሺህ ይጠጋል ማለት ነው። ቁጥር 39ን ተመልክተን የዚህን የምዕራፍ 15ነ ትምህርታችንን እናጠናቅቃለን። ሕዝቡንም ካሰናበተ በኋላ ወደ ታንኳይቱ ገብቶ ወደ ሜጌዶል አገር መጣ ይላል። ጌታ ኢየሱስ በገሊላ ከነበረው አገልግሎት ከፊሉ ይህንን ይመስል ነበረ። መጌዶል በገሊላ ባሕር አጠገብ ያለ ስፍራ ነው። ዛሬ ያ ቦታ ፈራርሶ ይታያል። ይህ ምዕራፍ የጌታ ኢየሱስ ደቀ መዛሙርት በእምነታቸው እንዳልጸኑ ያሳየናል። ለማመንና ለመረዳት የዘገዩ ነበሩ። ይህም ለኢየሱስ ክርስቶስ እንቅፋት ሆኖበት ነበረ። ከፈሪሳውያንና ከጻፎች ባልተናነሰ ሁኔታ ከደቀ መዛሙርቱም ጋር ጌታ ኢየሱስ ክርስቶስ ችግር ነበረው። የሚናገራቸውን እስኪረዱ ድረስ ደግሞ ደጋግሞ ያስተምራቸው ነበር። በግልጽ እንደምንረዳው ወገኖቼ ጌታ ኢየሱስ እኔንና እናንተንም ይታገሰናል። አብዛኞቻችን የእርሱ ሐሳብ በቶሎ አይገባንም። ከእምነት ብዙ ርቀን እንገኛለን። ነገር ግን ወገኖቼ ሆይ ልናምነው ልንደገፈውም የሚገባን ነው። እግዚአብሔር ደግሞ ይህንን እንድናደርግ ይርዳል። እንግዲህ በጌታ የተወደዳችሁ ወገኖቼ የዚህ የምዕራፍ አሥራ አምስት ጥናታችንን እዚህ ላይ እናበቃለን። ቀጠል በማድረግ ደግሞ በሚቀረን ጊዜ ከፊሉን የምዕራፍ 16ን ትምህርት አብረን እንመለከታለን። እዚህ የምዕራፍ 16 አብይ መልእክቱ ኢየሱስ ክርስቶስ ከሰዱቃውያንና ከፈሪሳውያን የሚደርስበት ተቃውሞ ስለ መቀጠሉ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ስለ እርሱ ያላቸውን እምነት እንዲገልጹ ስለ መጠየቁ እንዲሁም ጴጥሮስ ሌሎችን ወክሎ ስለ መናገሩና ኢየሱስ ለመጀመሪያ ጊዜ ስለ ሞቱና ስለ ትንሣኤው መናገሩን የሚጠቅሱትን ክፍሎች ጠቅለል አድርገን እንመለከታለን። ከቁጥር አንድ እስከ ሦስት ባለው ፈሪሳውያንና ሰዱቃውያን ጌታ ኢየሱስ ክርስቶስ ምልክት እንዲያሳያቸው መጠየቃቸውን እንመለከታለን። ፈሪሳውያንና ሰዱቃውያን ለሁለተኛ ጊዜ ከሰማይ ምልክትን ያሳያቸው ዘንድ ጠየቁት። እርሱም የዮናስን ምሳሌነት በድጋሚ ሲሰጣቸው እንመለከታለን። በዚህ በቁጥር አንድና በቁጥር ሁለት እንዲሁም በቁጥር ሶስት በማቴዎስ ምዕራፍ አሥራ ሁለት ቁጥር ሰላሳ ስምንት ፈሪሳውያንና ጻፎች ምልክት ያሳያቸው ዘንድ ጠይቀውት ነበረ። በዚያን ጊዜ የዮናስን ምልክት ሰጥቷቸው ነበረ። አሁንም የዮናስን ምሳሌነት ምልክት አድርጎ ይሰጣቸዋል። አስቀድሞ ግን እነርሱ የአየሩን ሁኔታ ማለትም ማምሻውንና የፀሐይን አገባብ በማየት የነገው የአየር ሁኔታ ምን እንደሚመስል መተንበይ መቻላቸውን ጠቅሶ፣ ነገር ግን የዘመኑን ምልክት አለማወቃቸውን ይነግራቸዋል። በመሰረቱ የሃይማኖት መሪዎች ጌታ ኢየሱስን ሊያጠምዱት ነው የሚፈልጉት። እርሱም የእርሱ የሆኑትን ከእነርሱ ይጠበቁ ዘንድ ያስጠነቅቃቸዋል። እናንተ ግብዞች በማለት ሲወቅሳቸው ይህ ሁለተኛ ጊዜ ነው። ቁጥር አራት ክፉና መንዝራ ትውልድ ምልክት ይሻል፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም ሲል ትቷቸው ሄደ ይላል። ጌታችን ብዙ ምልክቶችን አሳይቷቸው ነበር። እነርሱ ግን ለማመን አልፈለጉምና አልተቀበሏቸውም። ለሁለተኛ ጊዜ የዮናስን ምሳሌነት ምልክት ይሆናቸው ዘንድ ሰጣቸው። በማቴዎስ ምዕራፍ 12 ቁጥር 40 ዮናስ በአሳ አንባሪ ሆድ ሦስት ቀንና ሦስት ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ ሦስት ቀንና ሦስት ሌሊት ኖራል ብሎ ተናግሯቸዋል። እነዚህ ፈሪሳውያንና ሰዱቃውያን ይህንን እንደ ምልክት ሊቀበሉ አልፈለጉም። በዚህ ምዕራፍ ኢየሱስ ክርስቶስን በተመለከተ ሦስት ዐይነት አመለካከቶች ተንጸባርቀዋል። ፈሪሳውያንና ሰዱቃውያን እንዳስመሳይ ስለሚቈጥሩት መሲህነቱን አልተቀበሉትም። ሕዝቡ ደግሞ መጥምቁ ዮሐንስ፣ ኤልያስ፣ ኤርምያስ ወይም ከነቢያቶች አንዱ ሳይሆን አይቀርም ብሎ ያስባሉ። በዚህ ሐሳባቸው ከአጠቃላዩ እውነት የራቁ ባይሆንም ማንነቱን ግን በትክክል አልተረዱም። ሦስተኛው አመለካከት የደቀ መዛሙርቱ ሲሆን እነርሱም ኢየሱስ መሲህ መሆኑንና የእግዚአብሔር ልጅ መሆኑን አምነዋል። ፈሪሳውያንና ሰዱቃውያን ምልክትን በጠየቁ ጊዜ ጌታ ኢየሱስ ከነቢዩ ከዮናስ በስተቀር ለዚህ ትውልድ ምልክት አይሰጠውም ብሎ ትቷቸው ሄደ። ከዚህ በኋላ ደቀ መዛሙርቱን ከእነዚህ ከፈሪሳውያን እርሾ ይጠበቁ ዘንድ አስጠነቀቃቸውም። ከቁጥር አምስት እስከ ሰባት ባለው ክፍል ኢየሱስ ደቀ መዛሙርቱን ስለ ማስጠንቀቁ እንመለከታለን። በማቴዎስ አስራ ሦስት እርሾ የመጥፎ ነገር እንጂ የመልካም ነገር ምልክት እንዳልሆነ ተምረናል። እንዲህ ይላል። ደቀ መዛሙርቱን ወደ ማዶው በመጡ ጊዜ እንጀራ መያዝን ረሱ። ኢየሱስም ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁና ተጠበቁ አላቸው። እነርሱም እንጀራ ባንይዝ ነው ብለው እርስ በርሳቸው ተነጋገሩ ይላል። አዎ ጌታ ኢየሱስ ይህንን ሲያረጋግጥ ከእርሾ ተጠበቁ አላቸው። ተጠበቁ የሚባልለት ነገር መልካም እንዳልሆነ ግልጽ ነው። ደቀ መዛሙርቱ ግን ይህንን ፈጽሞ አልተረዱም ነበር። ስለ እንጀራ እየተናገራቸው መሰላቸው። ከቁጥር ስምንት እስከ ዐሥራ ሁለት ቀጣዩን ሂደት እንመለከታለን። ጌታ ኢየሱስ በዚህ ክፍል ስለ እንጀራ ተናግሯቸው ቢሆን ኖሮ ደቀ መዛሙርቱ ከአሁን በፊት ጌታ በተአምር አምስት ሺዎችንና አራት ሺህ ሰዎችን እንደ መገበ ስለ ተመለከቱ ሊጠራጠሩ አይገባቸውም ነበር። ነገር ግን የተናገራቸው ስለ እንጀራ አልነበረም። እርሾ ብሎ በዚህ ክፍል ጌታ አስረግጦ የጠቀሰው ወይም የተናገረው ነገር ቢኖር የስህተትን ትምህርት ነው። ያም ደግሞ ክፉ ነገር ነው። ሰዎች ስለ ወንጌል እርሾ ቢናገሩ ስለ ወንጌል ተቃራኒ ነገር መናገራቸው ነው። እርሾ መቼም ቢሆን ወገኖች ለመልካም ነገር ተጠቅሶ አያውቅም። ከቁጥር አሥራ ሦስት ደግሞ ኢየሱስ ክርስቶስ ሰዎች ስለ እርሱ ምን እንደሚሉ መጠየቁን እንመለከታለን። የማቴዎስ ወንጌልን ስናጠና በየደረጃው የተገለጡትን ነገሮች በጥንት ጥንቃቄ መመርመር ይገባናል። ምክንያቱም ወንጌሉ ለአጠቃላዩ የእግዚአብሔር ቃል ጥናት ቁልፍ ነውና፣ እንዲህ ይላል። ቁጥር 13 ኢየሱስም ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ፣ ይላል። በካርታ ላይ ብንመለከት ሦስት ቂሳርያ የተባሉ ስፍራዎችን እናገኛለን። ፊልጶስ ቂሳርያ የተባለው ስፍራ ከገሊላ ባሕር በስተ ሰሜን የሚገኝ ነው። ጌታ ኢየሱስ በስተ ሰሜን አድርጎ ወደ ኢየሩሳሌም አቅጣጫ ከፊት ለፊቱ ወዳለው ወደ መስቀሉ እየተጓዘ ነው። ጌታ ኢየሱስ ጉዞአቸውን ከመቀጠላቸው በፊት ለደቀ መዛሙርቱ ሁለት ነገሮችን ግልጽ ሊያደርግላቸው ይፈልጋል። አንደኛው እርሱ ማን እንደሆነ ግልጽ ሊያደርግላቸው ይፈልጋል። በሁለተኛ ደረጃ ደግሞ ምን ለማድረግ እንዳቀደ ግልጽ ሊያደርግላቸው ይፈልጋል። እነዚህ ሁለት ነገሮች እኛም በክርስትና ሕይወት ለመመላለስ እንድንችል ግልጽ ሊሆኑልን የሚገቡ ነገሮች ናቸው። ኢየሱስ ክርስቶስ ማን እንደሆነና ምን እንዳደረገ ማወቅ አለብን። ለመዳንና እምነትንም ለመለማመድ እነዚህ ሁለት ነገሮች ያስፈልጉናል። ሰዎች የሰውን ልጅ ማን እንደሆነ ይሉታል የሚለው የኢየሱስ ክርስቶስ የመጀመሪያ ጥያቄ ነው። ይህ ጥያቄ ዛሬም ቢሆን የሚጠየቅና መመለስም ያለበት ጥያቄ ነው። የጌታ ኢየሱስ ማንነት እስከ ዛሬም ድረስ በአነጋጋሪነቱ ወደር የማይገኝለት ነው። የተለያዩ ሰዎች ስለ እርሱ የተለያየ አመለካከት አላቸው። እስቲ በዘመኑ ይከተሉት ከነበሩት ሰዎች ስለ እርሱ የተሰጠውን አመለካከት እንመልከት። ምናልባት እኔና እናንተ ይህንኑ ወይም ተመሳሳይ ጥያቄ ብንጠይቅ ከሕዝቡ የተለየ መልስ አንሰጥ ይሆናል። ምክንያቱም ነገሩ ግራ የሚያጋባ ስለነበር ሕዝቡም ግራ ተጋብቶ ነበርና። ቁጥር 14 እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ ሲሉ መለሱለት። አንዳንዶች መጥምቁ ዮሐንስ ነው ይሉታል። መጥምቁ ዮሐንስ በጊዜው በሕዝቡ ዘንድ ታዋቂና ገናና ሰው ነበረ። ዛሬም ብዙ ሕዝብ ጌታ ኢየሱስን ታላቅ መምህር በማለት ይጠሩታል። ሌሎች ደግሞ ኤልያስ ነው ይሉታል። ኤልያስም በዘመኑ ታላቅ ሰው ነበረ። ዛሬም ቢሆን ብዙ ሰዎች ጌታ ኢየሱስን ታላቅ ሰው ይሉታል። ሌሎችም ኤርምያስ ነው ይሉታል። ኤርምያስ የእምባ ነቢይ በመባል ይታወቃል። ሕዝቡ ጌታ ኢየሱስ ሲያለቅስ ላዩት ኤርምያስ ነው ብለው ገመቱ። አንዳንዶች ደግሞ በደፈናው ከነቢያት አንዱ ነው አሉ። እነዚህ ደግሞ ኢየሱስን ከሌሎች ነቢያት ጋር ለማመሳሰል ያቃታቸው ይመስላሉ። እንግዲህ በጊዜው ሰዎች ስለ ኢየሱስ የነበራቸው አመለካከት ከዚህ በላይ የተጠቀሱትን ይመስላል። በዚህ በዘመናችንም ሰዎች ስለ ኢየሱስ ክርስቶስ የተለያዩ አስተያየቶች አሏቸው። አንድ ወጣት ሰባኪ ወደ መንገድ ወጥቶ ስለ ኢየሱስ ክርስቶስ ሰዎች ያላቸውን አስተያየት እንዲሰጡት ጠየቃቸው። አንዳንዶች ተወዳዳሪ የሌለው ታላቅ መምህር ነው ሲሉ፣ ሌሎች ደግሞ ጥሩ ሰው ነው አሉ። አንድ ግለሰብ ደግሞ የሃይማኖት መስራች ነው ሲለው፣ ሌላው በታሪክ ውስጥ ታዋቂ ሰው ነው ብሎ መለሰ። አንዳንዶች ደግሞ ከነቢያቶች አንዱ ነው ብለው መልስ ሰጡት። ጌታ ኢየሱስ ጥያቄውን ወደ ደቀ መዛሙርቱ መልሶ እነርሱንም ጠየቃቸው። እርሱም እናንተስ እኔን ማን እንደሆንኩ ትላላችው? አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የያው እግዚአብሔር ልጅ ነህ አለ ይላል። ደቀ መዛሙርቱ ስለ ኢየሱስ ክርስቶስ ያላቸውን እምነት ተጠይቀው መልስ የሚሰጡበት ሰዓት መጣ። ስምዖን ጴጥሮስ የደቀ መዛሙርቱ አፈቀላጤ ይመስል ቀደም ብሎ መናገር ይደፍር ስለ ነበረ፣ አንተ ክርስቶስ የያው እግዚአብሔር ልጅ ነህ ሲል መለሰለት። ክርስቶስ ማለትም የተቀባ መሲህ ነቢያት ስለ እርሱ የተናገሩለት የትንቢት ፍጻሜ ማለት ነው። ጨምሮም የያው እግዚአብሔር ልጅ ብሎታል። ይህ ጥያቄ እስኪቀርብላቸው እስከዚህች ሰዓት ድረስ ደቀ መዛሙርቱ ስለ ኢየሱስ ያላቸውን እምነት በዚህ ዐይነት ድንቅና ምርጥ በሆነ አገላለጽ አስታውቀው አያውቁም ነበር። ለዚህ ነው ጌታ ኢየሱስ እንዲህ አላቸው። ኢየሱስም መልሶ እንዲህ አላቸው። ቁጥር አሥራ ሰባትን ተመልከቱ። የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነ ሲለው እንመለከታለን። ኢየሱስ ክርስቶስን ለሰዎች በትክክል ሊገልጥ የሚችለው ወገኖቼ መንፈስ ቅዱስ ብቻ ነው። ማንም ሰው በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊላ አይችልም። መንፈስ ቅዱስ ብቻ ነው ስለ ኢየሱስ ክርስቶስ ማንነት ሊገልጥልን የሚችለው። ለዚህ ነው ጌታ ኢየሱስ ጴጥሮስን ሥጋና ደም ይህን አልገለጠልህም ያለው። ደቀ መዛሙርቱ ከእርሱ ጋር በመሆናቸው ብቻ ኢየሱስን አላወቁትም። ነገር ግን መንፈስ ቅዱስ ሲገልጥላቸው ነው የእርሱን ማንነት ሊረዱት የቻሉት። ለእኔና ለእናንተም ጌታ መንፈስ ቅዱስ ሲገልጽልን ኢየሱስን እናውቀዋለን፣ እንረዳዋለን። እግዚአብሔር እየተመሰገነ ይ ደህና አደሩ።